የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ነሐሴ 17 2011 ዓ ም ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ ጀመርን። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጭነት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረቶች ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሀምዛ ገለጹ። ሜቴክ የሚያመርታቸው ናቸው ያው በሆናችን መሰረት ወናናቸው ሀገሮች ሊሸጥ ይችላል። ኢትዮጵያ ውስጥ ሊሸጥ ይችላል ይሄ በሁላችን መሰረት የተሰሩ ነገሮች ነው። አንዳንድ ጊዜ መከላከያ መሰራቸው ሳይሆን ሁ ነገር ነገር አስፈላጊ ዝግም ይላሉ ግን ህዝባዊ መሆት ላይ እርግተኛ ሆነሽ አሁ በሌላ በኩል የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚቴዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል። የሚቻሉት የሀገራችን መንግስት ህጋዊ የሆነ ለእስራኤል ላካቸው አይተሞች ብቻ ናቸው የሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በሌላ ዜናችን በአፋር ሶማሌ፣ ድሬዳዋ፣ ደቡብ ትግራይና ራያ ሰሜን ወሎ ላይ እንቁላል ጣይ አንበጣ ግሪሳ መታየቱን የግብርና ሚኒስቴር የእጽዋት ዳይሬክተር ጥበቃ ዳይሬክተር አቶ ዘብዲዮስ ሰላቶ ገለጹ። አሁን ምንድን ነው ሰሞኑን ደግሞ የሚነገረን? ከዓለም የምግብና እርሻ ድርጅት ከፋኦም የሚነገረን ምንድን ነው? ሶማሌ ላንድ ሰሜን ሶማሌ አካባቢና የመን በሌላ በኩል መለስ የሚሉ በእድሜ ወጣት የሆኑ አንበጣዎች ክንፍ ገና አበጅቶ እየጨረሱ ብዙ መብላት ማፋት የሚችሉ ያ ቡድን ሊመጣ እንደሚችል እየተነገረ ያለው። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎችም ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ። የሙዚቃ ምርጫም ተዘጋጅቶላችኋል። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረሞ አብረናችሁን እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን እናስደምጣችሁ። ከዜናው ጋር ኤደን ገረሙና ጽዮን ግርማ ተመልሰን መተናል። በድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አለመቻሉን የአስተዳደሩ መሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አውሮፕላን ማረፊያም በህገወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። ሆኖም ህጋዊ የመሬት ጥያቄዎችን በማስተናገድ ረገድ ብዙ ስራ ስራች አለው ብሏል። መሬት ልማት የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ይዞታ ስራ አስኪያጁ የሬጥ ላይ እንዲህ ይላሉ ህገወጥ ሰፋሪዎች ኤርፖርቱ ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህ የሚቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያሉት። እናንተ እንደምታውቁት ይሄ ኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኔሌ ዞን ይዞታ ነው ግማሹ፣ ግማሹ የድሬዳዋ መስተዳደር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። በሌላ በኩል የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የአየር ማረፊያውን መሰለ የህገ ወጥ ይዞታዎችን በተመለከተም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የይፍረሱ ውሳኔ ወስኗል ብለዋል። የከተማው አሳሳቢ ችግር የሆነውን መሬት ወረራን በተመለከተ ግን መንግስት የህግ የበላይነትን ለማስከበር ያለውን አቅም አሟጦ መጠቀም ያለመቻሉን በህገ ወጥ መሬት ወረራውን የመንግስት አመራሮች እጅም ያለበት መሆኑና ህገ ወጥ ቤቶችን ለማፍረስ ሲነሱም የህገወጦቹ ብሄር ወይም ጎ ጎሳ ተቀስቅሶ ጎሳ ተቀስቅሶ ቅስቀሳ የሚደረግ መሆኑ ወቅታዊ ፖለቲካውም ያልተረጋጋ መሆኑ ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅመው ይህንን ለመቀልበስ እንዲሰሩ፣ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገ ወጥ መሬት ወረራ እራሱ እንዲጠብቅም አደራ ብለዋል። ዘገባውን ያደረሰን አዲስ ቸኮል ከድሬዳዋ። ማልታ 356 ፍልሰተኞችን ያሳፈረ የረዳት መርከብ በወደቧ እንዲያርፍ ፈቀደች። አብዛኞቹ ከሱዳን የተሰደዱ ሲሆኑ ከአንድ መቶ ልጆች አንድ መቶ ልጆች እንደሚገኙባቸውም ተገልጿል። ማልታ የኖርዌይ ባንዲራ የሚያውለበልበው ኦሽን ቪኪንግ የተባለው መርከብ በወደቧ እንዲያርፍ የፈቀደችው ስድስት የአውሮፓ ሀገሮች ፍልሰተኞቹን ለመቀበል ከተስማሙ በኋላ ነው። መርከቡ ለማረፍ የሚፈቀድለት ሀገር ፍለጋ ለሁለት ሳምንታት ያህል ሜዲተራንያን ባህር ላይ ቆይቷል። ስደተኞቹን ለመቀበል የተስማሙት ሀገሮች ፈረንሳይ፣ ጀርመን፣ አየርላንድ፣ ሉክስበርግ፣ ፖርቱጋ ፖርቱጊዝ እና ሩማኒያ ናቸው። ማልታ ላይ የሚቀር ፍልሰተኛ እንደማይኖርም አንድ የፈረንሳይ ዜና አገልግሎት አስነብቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር መስከረም አንድ ከአንድ ሳምንት በኋላ ማለት ነው በቻይና ላይ ቀረጥ ከፍ ለማድረግ አቅደዋል። ቻይና ታዲያ በምላሹ ከ75 ቢሊዮን ዶላር በላይ የሚገምቱ የዩናይትድ ስቴትስ እቃዎች ላይ ቀረጥ እንደምትጥል፣ በአሜሪካ መኪናዎችም ላይ የ25 ከመቶ ቀረጥ እንደምትጨምር ታውቋል። የቻይናው ዕቅድ ይፋ ከሆነ በኋላ ዛሬ የዩናይትድ ስቴትስ ግምጃ ቤት ውጤት አሽቆልቁላል። በሁለት የግዙፍ ኢኮኖሚ ባለቤት ሀገሮች መካከል ያለው የኢኮኖሚ ጦርነትም መባባሱን ያሳያል። የጤና ንግድ ሚኒስቴር ከዩናይትድ ስቴትስ በሚገቡ አምስት ሺ ሰባ ስምንት ሰባ ስምንት ምርቶች ላይ ተጨማሪ አምስት ወይም አስር ከመቶ ከረጥ ቀረጥ እንደሚደነግግ በወጣ መግለጫ አስታውቃል። የእርሻ ምርቶችን፣ ድፍድፍ ዘይትና አነስተኛ አውሮፕላኖችና መኪናዎችንም እንደሚያካትት አስታውቋል። አንድ የትራምፕ አስተዳደር ባለስልጣን አሁንም ቢሆን አሜሪካና ቻይና ከመጭው ወር በፊት ተገናኝተው የመነጋገር እቅድ እንዳላቸው አሳውቀዋል። ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መለዋወጥ ስምምነትን ለማስቆም መወሰኗን የጋራ መተማመንን ይጎዳል ሲሉ የጃፓን ጠቅላይ ሚኒስትር ተናግረዋል። ሰውል ስለ ውሳኔዋ ባሳወቀችው ማግስት ሺንዞ አቤ ባደረጉት ንግግር ቶኪዮ ቀጠናዊ ሰላምና ብልጽግና መኖሩን አለማረጋገጥ የጃፓን ደህንነትም እንዲጠበቅ ስትል ከዩናይትድ ስቴትስ ጋር በቅርብ ማስተባበሯን ቀጥላለች። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረሞ እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እናስደምጣችሁ። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱን ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በህጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሀምዛ ገለጹ። የምዕራብ ጎንደር ዞን ምክትል አስተዳዳሪ ና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚኒቲዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል ሲሆን ግርማ ዝርዝር አላት። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጭንጭ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮኖሬል ሰለሞን አሻግሬን ጠቅሰን መዘገባችን ይታወሳል። መነሻና መድረሻቸው የት እንደሆነ ለጊዜው ያልተገለጸው አምስቱ ባለተሳቢ የጭነት ተሽከርካሪዎች ድንበሩን ከማለፋቸው በፊት እሁድ በመተማ ዮሐንስ ላይ የተያዙት የአካባቢው ወጣቶች መንገድ ዘግተው ካስቆማቸው በኋላ መሆኑንም ገልጸውልን ነበር። ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው ለቪኦኤ የገለጹት በአካባቢው የሚገኘው መከላከያ ሰራዊት የሶስተኛ ሰላሳ ሶስተኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ አዛዥ ኮኖሬል ሸዋገኝ አብዬ ደግሞ ስለተያዙት አምስት ተሽከርካሪዎች ምንም የሚያውቁት ነገር እንደሌለ ገልጸውልን ነበር። ጉዳዩ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር እየተመረመረ መሆኑንም ሁለቱ አዛዦች ገልጸዋል። ይህን መረጃ ካጠናቀርንበት ከሰኞ እለት ጀምሮ መከላከያ ምላሽ እንዳለው ለመጠየቅ በርካታ ሙከራዎችን አድርገን የነበረ ሲሆን በዛሬ ዕለት ተሳክቶልን የብረታ ብረት ኢንጂነሪንግ ኮርፖሬሽን ዳይሬክተር የሆኑትን ብርጋደር ጀነራል አህመድ ሀምዛን አግኝተናቸው ነበር። ብርጋደር ጀነራል እንደሚሉት መከላከያ የመከላከያ የብረታ ብረት እና ኢንጂነሪንግ ኮርፖሬሽን ያመረታቸውና በሕጋዊ መንገድ ለሽያጭ የወጡ ጭነት እንደሆነ ገልጸዋል። ይህንንም በተመለከተ ከዞኑ አመራር አካላት ከጸጥታው አካላትም እሮብ ዕለት ወደ ቦታው መተማ ተጉዘው ንግግር አድርገው ፍተሻ ተደርጎ ሁኔታው በግልጽ መታወቁን ገልጸውልናል። ባለፈው እሮብ እኔ መተማ ሄጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ ሌሎች ነገሮች ይኖሩታል፣ የሚነበራቸው ማየት ትችላላችሁ። እኛ ለህዝቡ ሲባል ሚኒስትር የሚሆኑ እንጂ ከህዝቡ ሚኒስትር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አጠናቀዋል። አሁንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞ የተወያየበት እንደሆነ ዛሬ ደውሎልኛል ያለው ሁኔታ ይህን ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናንቀሳቅስ ለመከላከያ ዋናው መስሪያ ቤት እናሳውቃለ። መከላከያ በየቀጠናው ራሱ እየተነጋገረ ነው የሚቀባበለው። አጅሮ ሲሄዱ ከአዲስ አበባ ወደ ጎጃም ያሻግራል፣ የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ። እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህጀት እንድወያይ ያገኘሁት እንጂ መከላከያ ያውቀዋል። እና ያ የኮሚኒኬሽን ጋፕ የፈጠረው ነገር አለ፣ የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው፣ እዛ ጫቁ ላይ ያለው ሰው እጭ ያልደረሰውም በወቅቱ። ይሄን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ህገ ወጥ አልነበርም። በመሰረቱ ይህም ተግባብተናል፣ ህዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻው አጫፍ ነው እንጂ ከመከላከያ ከራሱ እማይታወቅ ስላልነበረ ተግባብተንበታል ማለት ነው። መረጃውን የሰጡንና ዝርዝር ጉዳዩን ያብራሩልን በአማራ ክልል በመተማ እንደዚሁም ደግሞ የመከላከያ በቦታው የሚገኝ የጦር አዛዥ በመሆናቸው ይህንኑ ጠቅሰን ታዲያ መረጃ ካለ መጀመሪያውኑ የመረጃ ለምን አልታየም ብለናቸው ነበር ለብርጋዴር ጀኔራል አህመድ። እሳቸው እንደሚሉት አሁን ከመከላከያ ጋር በተያያዘ ዝርዝር ጉዳዮችን ለመነጋገር አስቸጋሪ እንደሆነና በሕዝቡ ዘንድ ጥርጣሬ ስለተፈጠረ ሌላ ተጨማሪ ጥርጣሬ እንዳያመጣ ጉዳዩን መፈተሽ አስፈልጓል እንጂ ከብረታ ብረት ኢንጂነሪንግ ተሸጠው ተመርተው ተሸጠው በመከላከያ በኩል ተጭነው የሄዱ የነበሩት ንብረቶች ህጋዊ ናቸው። አሁን ወደ ዞኑ ደውለሽ ይህንንም ማጣራታችንን እና በሚገባ ተፈትሾ መጠናቀቁን ማጣራት ትችያለሽ የሚል ምላሽ ሰጥተውኛል። ይህንኑ መነሻ በማድረግ በምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መብሪያ ኃላፊ አቶ ደሳለኝ ጣሰው ጋር ስልክ በመደወል ጉዳዩን ጠይቀናቸው ነበር። እኛ በኩል መጀመሪያ ነው ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢ እና ትክክል ነበር ብለን እናምናለን። አምንም እንዲጣራ ወስናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን በማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ

አይተሞች ብቻ ናቸው የሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይኸውም አራቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው በኢሚግሬሽን የተጻፉ ደብዳቤ እና ለሁለተኛ ዝላ አጎራባች ሀገራችን የሚሄድ እቃ የተረካቢ ተጻፈባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ስለመገኘታቸው በአሁን ከጥርጣሪያ ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ። ዶላር ይኖራል የሚል አስተሳሰብ ስለነበር ይሄ አለመኖሩም አረጋግጠን፣ በጋራ እንደነበሩ አሽገን ካለጎዘን ተፈራርመን ዋለት ናንክ በዛሬ እለት ለህዝብ የወከለው ኮሚቴና እኛ እኛም በኔ ሰብሳቢነት ህብረተሰቡ እንዲተባበር ኦልሞስት ከአንድ ሺ በላይ እንዲገኝ በማድረግ የተገኘው ይፋ፣ በአጠቃላይ ሁለቱ ባለስልጣኖች እንደተናገሩት አምስቱ ከባድ ተሽከርካሪዎች ከነ ተሳቢያቸው ጭነውት የነበረው ጭነት ህጋዊ መሆኑን በመረጋገጡ በአሁኑ ሰዓት ህጋዊነቱ ተጠብቆ በስፍራው በመተማ ድንበር ላይ እንደሚገኝ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ምን ነው ምርጫችሁ ስለሆነ እናመሰግናለን ብለሽ ቆምሽ፣ ተጠራጠርሽ እንዴ? በተጠራጠርኩ ወደ ተከታዩ ዘገባችን ነው የምናልፈው። ባለፈው ሳምንት መገባደጃ ላይ ቁጥራቸው ከአንድ መቶ የሚልቅ ወጣቶች የተሳተፉበት የቴክኖሎጂ ፈጠራ ውድድር ተካሂዷል። ወደ በኋላ ላይ እሱን ይዘን እንመለሳለን። አሁን የምናስቀድመው በአፋር በሶማሌ ድሬዳዋ፣ ደቡብ ትግራይ፣ ራያና ሰሜን ወሎ ላይ እንቁላል ጣይ አንበጣ ግሪሳ መታየቱን የግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮ ሰላቶ ገለጹ። ስለ በረሃን በጣው አመጣጥ ስላለው ስጋትና እየተደረጉ ያሉ እንቅስቃሴዎችን በሚመለከትም ለአሜሪካ ድምጽ ማብራሪያ ሰጥተዋል። ከኤደን ገረመው ጋር ቆይታ አድርገዋል። ከሰኔ ወር አጋማሽ 2011 ዓ ም ጀምሮ በአፋር ክልል፣ ሶማሌ፣ ምዕራብ ኦሮሚያ፣ ድሬዳዋ፣ ሰሜንና ደቡብ ወሎ እንዲሁም በደቡብ ትግራይና ራያ ላይ የበረሃን በጣ ወረርሽኝ መታየቱን የግብርና ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክተር ዳይሬክተር የሆኑት አቶ ዘብዴዎስ ሰላቶ የበረሃ አንበጣው መነሻ ከየመን መሆኑን ገልጸው አመቱን በሙሉ ሲጠበቅ የነበረ ነው ብለዋል። በረሃ አንበጣ የመን ነው መነሻው። በየጊዜው ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ፣ አገራት መረጃውን እንዲያውቁ ይደረጋል በዓለም አቀፍ የምግብና እርሻ ድርጅት በፋኦ በኩል ስለዚህ የመን እየተራባ እንደከረመ አመቱን ሙሉ ሲደርሰም ነበረ። እኛ አሁን በሶማሌ ላንድ በኩል ተሻግሮ ወደ ኢትዮጵያ የመጣው አንበጣ እንዳይዛመት ማድረግ አይቻልም። ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚዘጋጅባቸው ዋና ምክንያቶች አንድኛ አየር ፀባዩ ምቹ ካልሆነ፣ ሁለተኛ በቂ ነገር ብዛት አካባቢ የሚያቆየው ከሌለ ነው አንበጣ የሚዛመተው። ስለዚህ ወደ ኢትዮጵያ የመጣው አንበጣ እድገቱን የጨረሰ ብዙ የማይመገብ ነገር ግን እንቁላል ለመጣል የተዘጋጀ ስለሆነ እኛም አሁን እንቁላል መጣያ ቦታዎችን የዋለበትን ያደረበትን መፈለግና እነዛም ቦታዎች ምልክት ማድረግ። ስለዚህ ይህን ለማድረግ ደግሞ ለህብረተሰቡ አስቀድመን አንበጣው ገና የመጀመሪያው ወደ ኢትዮጵያ መግባት እንደጀመረ በብዙሀን መገናኛ በሬዲዮ፣ በቴሌቪዥን ለህብረተሰቡ አሳውቀናል። ባለሙያዎች ህብረተሰቡን የሚያግዙ በየቦታው ተንቀሳቅሰዋል። ከክልል ቢሮዎች ጋር አንድ ላይ በመሆን የወረዳ የዞን እና የግብርና ሚኒስቴር የእጽዋት ጥበቃ ባለሙያዎች የሶማሌ ክልል ኦሮሚያ በምስራቅ ሐረርጌ እና ምዕራብ ሐረርጌ ዞኖች ድሬዳዋ ዙሪያ፣ አፋር፣ ሰሜን ምስራቅ አማራ ከሰሜን ወሎ ጀምሮ ደቡብ ወሎ፣ ሰሜን ወሎ፣ ኦሮሞ ብሔረሰብ ዞን ያሉ አፋር አዋሳ ወረዳዎች፣ እንደዚሁም ደግሞ ትግራይ፣ ደቡባዊ ትግራይ ራያ አካባቢ ከአፋር ጋር የሚያዋስኑ አካባቢዎች። በእነዚህ አካባቢዎች ተንቀሳቅሰው ህብረተሰቡን የማሳወቅ እንቁላል የጣሉበትን የመፈለግ ስራ ነው የተሰራው። እንቁላል የማግኘት ነገር በእርግጥ ከባድ ነው። እንቁላሉ የተጣለበት አፈር ቀዳዳ ቀዳዳ ያለው ስለሆነ አርሶ አደሩ ማግኘት ይችላል። ካገኙ ደግሞ አርሶው እንቁላሉን ለፀሐይ እንዲያጋልጡ ይህም ትምህርት ተሰጥቷቸዋል። አንድ ቦታ አይሻ ወረዳ ላይ ሶማሌ ክልል ተፈለፈለ አነስተኛ እድገት ደረጃ ያለው የአንበጣ ኩብኩባ የምንለውን እሱን ለመከላከል ተችሏል። በጣም ውስን ቦታ ላይ ነው። አፋር አንድ ሁለት ቦታ ለማግኘት ተሞክረዋል እና አንድ ቦታ በከብቶች ኮቴ ብዙ ተረግጦ ቁጥራቸው የቀነሰ መሆኑን አሁን ባለሙያዎች እያዩ ነው ያሉት። ስለዚህ እስካሁን ኢትዮጵያ ውስጥ ምንም የሚያሰጋ ነገር የለም። እስካሁን ድረስ ያለው አንበጣ በቀን እስከ ሁለት መቶ ኪሎ ሜትር ድረስ ሊጓዝ የሚችል ቢሆንም በህል ላይም ሆነ በግጦሽ መሬት ላይ ያደረሰው አደጋ የለም ያሉት አቶ ዘርዲዮስ። ይሁን እንጂ በቀጣይ ሁለት ሳምንታት ከየመን ተነስቶ ሊዛመት የሚችል ወጣት የአንበጣ ኩብኩባ ቀጣይ ስጋት ነው ይላሉ። አሁን ምንድን ነው፣ ሰሞኑን ደግሞ የሚነገረን ከዓለም የምግብና እርሻ ድርጅት ከፋኦም የሚነገረን ምንድን ነው፣ ሶማሌ ላንድ፣ ሰሜን ሶማሌ አካባቢና የመን በሌላ በኩል መለስ የሚሉ በእድሜ ወጣት የሆኑ አንበጣዎች ክንፍ ገና አበጅቶ እየጨረሱ ብዙ መብላት ማጥፋት የሚችሉ ያ ቡድን ሊመጣ እንደሚችል እየተነገረን ያለው ከዚህ ሳምንት በኋላ ባለው ሁለት ሳምንታት ውስጥ ሊሆን ስለሚችል ኢትዮጵያ፣ ኤሪትሪያ፣ ሳውዲ አረቢያም ወደኋላ ሊመለስ ስለሚችል ዝግጅት እንዲያደርጉ ማስጠንቀቂያ እየሰጡን ስለሆነ እኛ በኢትዮጵያ በኩል በጸረ ተባይ ካልሆነ በስተቀር አሁን እንደምንለው በሰው ኃይል በምናምን አይደለም። ስለዚህ ምንድን ነው የሚደረገው? ያ ከመጣ የሚያድርበት ቦታ ክትትል ይደረግና በአውሮፕላን መከላከል ስለሚቻል ያ ልምድ አለን በሁለት ሺ አስራ አራት እና ሁለት ሺ አስራ ስድስት አሁን የቅርብ ጊዜ የማስታውሰው በደንብ ከሰላሳ በላይ የአንበጣ መንጋ ከሶማሊያ መጥቶ መከላከል ችለናል። ስለዚህ ተመሳሳይ ነገር ለማድረግ የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት አባል ነች ኢትዮጵያ። ስለዚህ አንድ አውሮፕላን ስታንድ ባይ ሆነው ኢትዮጵያ ውስጥ አለ። ጸረ ተባይ ገዝተናል። የባለሙያ ስልጠና ስልጠና ተሰጥቷል። ድጋሚም የባለሙያ ስልጠና መስጠት ህብረተሰቡን ማነቃቃት ስራ ሰርተን እንደዛ ቅድ እያደረግን ያለ ነው። አቶ ዘብዴ ውስጥ ሲያጠቃልሉም በዓለም አቀፍ የምግብ ድርጅት ትንበያ መሰረት አዲሶቹ ያንበጣ ኩብኩባዎች ወደ አገር ከገቡ በተለይም በሶማሌ ክልል፣ በኦሮሚያ ክልል፣ ምስራቅና ምዕራብ ሀረርጌ፣ ድሬዳዋ ዙሪያ፣ አፋር፣ አጠቃላዩን ሰሜንና ምስራቅ አማራ ክልል፣ ደዋይ ትግራይ አካባቢዎች ያሉ ከተሞች ላይ የሚኖሩ የህብረተሰብ ክፍሎችም ሆኑ አመራሮች እና የግብርና ባለሙያ ጉዳዮች ከባድ ርብርብ ማድረግ ይኖርባቸዋል ብለዋል። ለዚህም ደግሞ ፈጣን የሆነ የመረጃ ልውውጥ በአካባቢያቸው ከሚገኙ የግብርና ጸፊያት ቤቶች ጋርና ከግብርና ሚኒስቴር ጋር ማድረግ ያስፈልጋል ሲሉ አጽንዖት ሰጥተው አሳስበዋል። ይህ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ቴክኖሎጂ ነው የሚወስደን። አዎ፣ እንግዲህ ባለፈው ሳምንት መገባደጃ ላይ ከመቶ ቁጥራቸው ከመቶ የሚልቅ ወጣቶች የተሳተፉበት የቴክኖሎጂ ፈጠራ ውድድር ተካሂዷል። ማህበረሰብ ማህበረሰብ አጋዥ ፈጠራዎች የቀረቡበትን ውድድር የደገፉት የዩናይትድ ስቴትስና የጃፓን መንግስታት ናቸው። ሶልቪት ወይም ደግሞ በአማርኛው መፍትሄ ይፈልጉ በተሰኘው በዚህ ውድድር ላይ ከአስራ አምስት ከተሞች የተውጣጡ አንድ መቶ አስራ ሁለት ወጣቶች የቴክኖሎጂ ዘርፍ ስራ ፈጣሪዎች ተሳትፈዋል። ኤባ ተስፋዬ ከአዲስ አበባ የላከውን ዘገባ ሀብታ መልካም ስዩም። ያሰማናል። የ22 ዓመቱ ጎርሜሳ ጎበና ያደገው ጎረቤቶቹ በባህላዊ መንገድ የእርሻ ሥራ ለማከናወን የሚያደርጉትን ትንቅንቅ እየተመለከተ ነው። የብስክሌት አሰራርን እንደ መነሻ በመጠቀም ጎርሜሳ ዛሬ ላይ ገበሬዎች በእጃቸው ይሰሯቸው የነበሩ ሥራዎችን የሚያከናውን መሣሪያ ፈጥሯል። ይህንን ፈጠራ መጠቀም የጀመርኩት የኔን ማህበረሰብ ለማገዝ ነው። የኋላ የኋላ ግን ፈጠራዬን በገንዘብ የሚደግፉ የተለያዩ ተቋማትና ሰዎችን የማገኝበትን እድል ስለሚፈጥርልኝ ስለዚህ ውድድር ሰማሁ። እንግዲህ ለወደፊቱ የአርሶ አደሮችን ችግር ለመቅረፍ ፈጠራውን በየደጃቸው እናቀርባለን ያሉ ጎርሜሳ ለሁለተኛ ጊዜ በተደረገው ዓመታዊው በእንግሊዝኛው ሶልቪት የአማርኛቸውን መፍትሄ ፈልጉ ልናደርገው እንችላለን ውድድር ላይ ማህበረሰብ አጋዥ የፈጠራ ስራዎችን ካቀረቡ ከመቶ በላይ ወጣቶች አንዱ ነው። ይህን ውድድር በገንዘብ የደግፉት ዩናይትድ ስቴትስና ጃፓን ናቸው። ታኩማ ተራኮቦ የጃፓን ዓለም አቀፍ ትብብር ኤጀንሲ ተወካይ ናቸው። ሁሉም ዓለምን ለመቀየር እውቀቱና ፍላጎቱ አላቸው። የጥሩ መፍትሄ ባለቤትም ናቸው። ተጠቃሚውን ይፈልጋል። እንዴት አድርገውስ ነው የተጠቃሚዎችን ችግር የፈቱት? ይሄ እጅግ ጠቃሚው ነጥብ ነው ያሉት የ23 ዓመቷ ደራርቱ ደረጀ ለወላድ እናቶች ሞት ዋነኛ መንስኤ የሆነውን የደም መፍሰስ ችግር ለመቀነስ ፍላጎት አላት። እሷ የምታስተባብረው ሙሉ በሙሉ በሴት የሕክምና መሳሪያ መሐንዲሶች የተዋቀረው ቡድን የድኅረ ወሊድ የደም መፍሰስ ችግርን የሚመረምርና የሚቆጣጠር መሳሪያ ፈልስፈዋል። የደም መፍሰስ ችግርን ከግምት ይልቅ በተገቢው መንገድና መረጃ ታግዘን ክትትል ብናደርግበት ብዙ ህይወት ማትረፍ እንችላለን። እናቴ እኔን በምትወልድበት ወቅት ይሄ ችግር ገጥሟት ነበር። በተማርኩበት የትምህርት መስክ ይህንም መቀየር እፈልጋለሁ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ከህዝቦች ትብብርና የፈጠራ ስራዎች ወዲያ ኢትዮጵያ የጀመረችውን ፖለቲካዊና ምጣኔ ሀብታዊ ለውጥ ማሳካት አይቻልም ብለዋል። የዩናይትድ ስቴትስና ጃፓን አምባሳደሮች ከአንደኛ እስከ ሦስተኛ ለወጡ ተወዳዳሪዎች የገንዘብ ሽልማት ሰጥተዋል። አንደኛ ለወጠው ወጣት መልካሙ ታደሰ የሦስት ሺህ አራት መቶ የአሜሪካን ዶላር ሽልማት ተበርክቶለታል። አድማጮች እንደው ብዙ ዘገባዎች አሉን ብለናችሁ ነበር። ሰዓታችን እየተገባደደ ነው። አንድ ዘገባ ነበረን። እስቲ እናስተዋውቃችሁና እንደው በሚቀጥለው ሳምንት ሰዓት ከበቃን ይዘን እንመለሳለን። አትሌት ሻለቃ ኃይሌ ገብረስላሴ በዋግምራ ብሔረሰብ አስተዳደር ዞን ግብዣ ወረዳ ያስገነባውን የአንደኛ ደረጃ ትምህርት ቤት አስመርቋል። ባለ ሁለት ህንጻ የሆነው ትምህርት ቤት በሶስት ወራት ውስጥ ግንባታው ተጠናቆ በአጠቃላይም አራት ሚሊዮን ብር እንደወጣበት ተነግሯል። እንግዲህ አድማጮች ይህንን ዘገባ ከዌብሳይታችን ከድረገጻችን እንዲሁም ከዋናው ፕሮግራማችን ከምሽቱ ሶስት ሰዓት ታገኙታላችሁ። በሰዓት ጥበት ምክንያት ዛሬ ወደ አሰናዳ ነው አጠር ያለ የስፖርት ዘገባ ነው የምናልፈው። ዘገባችን ደግሞ ወደ ዩጋንዳ ነው የሚወስደን። አዎ የዩጋንዳ አካል ጉዳተኞች ባድሚንተን ቡድን በየወሩ መገባደጃ በስዊዘርላንድ በብራስልስ ለሚደረገው ዓለም አቀፍ ሻምፒዮና ዝግጅት እያደረገ ነው። ቡድኑ በአፍሪካ ከድንቆቹ መካከል ሁለተኛ ደረጃ ላይ የምት ትገኝ ተጫዋችም አለው በ በሀያ ሀያ በጎርጎረሳውያኑ አመት እንደሚደረግ በሚጠበቀው የበጋ የአካል ጉዳተኞች ኦሎምፒክ ላይ ለመወዳደር የቡድኑ አባላት አላማ አላቸው ሆኖም የቁሳቁስና ና የትጥቅ እጥረት ከእቅዳቸው እንዳያስተጋጉላቸው ሰግተዋል የሀሊማ አቱማኒን ዘገባ ሀብታሙ ስዩም እንዲ ያሰማናል ጉልበቷ ላይ የተገጠመውን መከላከያ እንደ ጫማን በመጠቀም በባድሜንተን መጫወቻው ሜዳ ላይ ወዲያና ወዲህ ስትል የምናያት ኤልዛቤት ሙስጊዋ ከአፍሪካ ሁለተኛዋ ምርጥ ተጫዋች ናት። እሷ ያለችበት ቡድን ከአራት ቀናት በኋላ በስዊዘርላንድ ቤስል የሚደረገው የፓራ ባድሜንተን ዓለም አቀፍ ቻምፒዮና የተቻለውን ያክል እየተዘጋጀ ነው። አካል ጉዳተኛ ስፖርተኞች ተሽከርካሪ ወንበሮችን የመሰሉ ልዩ ቁሳቁሶች ያስፈልጋቸዋል። ኤልዛቤት እንደምትለው ግን ያላቸው ትጥቅ እዚህ ግባ የሚባል አይደለም። ጭራሽኑ የራሳቸውን ትጥቅ መግዛት አለባቸው። ራሳቸውን በራሳቸውም ነው የሚያሰለጥኑት። የመጓጓዣ መኪና፣ ጫማዎችን፣ አልባሳትን ሁሉንም አስፈላጊ ነገሮች ለማግኘት በጣም ውድ ነው። ከዚህ በተጨማሪ አሰልጣኝን በተመለከተ አንዳንድ ጊዜ መለማመጃ ቦታ ላይ ደርሰን ራሱ ካለ አሰልጣኝ ራሳችን እናሰለጥናለን። ሙጋቤ ሳይመን የዩጋንዳ ባድሜንተን ማህበር ኃላፊ ናቸው። በችግርም ውስጥ ቢሆን ቡድኑ ስዊዘርላንድ ላይ ለሚደረገው ቻምፒዮና እየተዘጋጀ መሆኑን ይናገራሉ። ዩጋንዳን እንደሚወክል ቡድን ተዘጋጅትናል ብዙ አስቸጋሪ ጊዜያትን አልፈን መተና ስልጠናውን ዛሬ ግን አልጀምር ነው። ከዚህ በቀደመው ጊዜም በተለያዩ ስልጠና ምዕራፎች ነበር ያለፍነውን ያሉት የዩጋንዳ የአካል ጉዳተኞች ባድሜንትን ቡድን አባላት በሀገራቸው ከገጠማቸው ኢኮኖሚያዊ ጫና ባሻገር በዓለም አቀፍ የስፖርት አውድማዎች ላይ መቅረቡንና መታየቱን ይፈልጋሉ። ካሲሪ ፓዲ ከተጫዋቾቹ መካከል አንዱ ነው። አሁን እኔ ስራ አለኝ። ከስራ መልስ ነው የምሰለጥ ነው፣ ምክንያቱም መንግስት ምንም ነገር አይከፍለኝም። ሆኖም ስፖርቱን እወደዋለሁ። ከእኔ ከተሻሉ ሰዎች ፉክክር ሲገጥመኝ በራስ መተማመን ይፈጥርልኛል። ያለ የአካል ጉዳተኞች ባድመይንተን ጨዋታ ለመጀመሪያ ጊዜ በ2020 የፈረንጆቹ ዘመን በሚደረገው የጃፓን ቶኪዮ የአካል ጉዳተኞች የኦሎምፒክ ጨዋታ ላይ ይደረጋል። ከአፍሪካ ምርጥ ተጫዋቾች መካከል ሁለተኛ ደረጃ ላይ የምትገኘው ኤልዛቤት ምስዋ በዚህ ውድድር ላይ ተሳታፊ የሚያደርጋትን ውጤት ታግኝታለች። ሆኖም ቡድኑ የሚያስፈልገውን ድጋፍ አግኝቶ ወደ ጃፓን የማቅናት ያለ ማቅናቱ ጉዳይ ግን አልለይለትም። አድማጮች እንግዲህ ዝግጅታችንን እያጠናቀቅን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ያማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን ሀሽታግን ከፊት አስቀድማችሁ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ 202 205 9942 የውስጥ መስመር 14ን በመጠቀም ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችን እናጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤረው ነው። የስርጭት መሀንዲሱ ጀስትን

रादियों सकले सगले